አውሮፓና ጀርመን። የአውሮፓ ሕብረት አባል ሀገራት ከጊዜ ወደ ጊዜ ቁጥራቸው እያደገ ለሄደው በሜዲትራኒያን ባህር በኩል ወደ ክፍለ ዓለሙ ለሚጎርፉ ስደተኞች ጉዳይ መፍትሄ ለመሻት የተለያዩ እርምጃዎችን በመውሰድ ላይ ናቸው። ከእነዚህም አንዱ በህገወጥ መንገድ ሰዎችን ወደ አውሮፓ የሚልኩ አሻጋሪዎች ላይ ሊከፈት የታቀደው ወታደራዊ ዘመቻ ነው። ትናንት ብራስልስ ቤልጅየም ውስጥ የተሰበሰቡት የአባል ሀገራት የውጭ ጉዳይ ሚኒስትሮች ይህንኑ ዘመቻ በይፋ አስተዋውቀዋል። የህገወጥ አሻጋሪዎችን የንግድ መረብ የመበጣጠስ ዓላማ ባለው በዚህ ዘመቻ የዳሰሳ ጥናትና መረጃ ስብሰባን እንዲሁም ሰዎችን ለማሻገር ጥቅም ላይ የሚውሉ ጀልባዎችና ሌሎች መሳሪያዎችን ማውደምን በቅደም ተከተል ተግባራዊ ማድረግን ያካትታል። ዩና ፎርሜድ የሚል መጠሪያ የተሰጠው ይህ የአውሮፓ ህብረት ተልዕኮ ዋና ጽህፈት ቤት ሮም ጣሊያ ሲሆን ለመጀመሪያ 14 ወራት 11.82 ሚሊዮን ዩሮ ወጪ እንደሚያስፈልገው ተገምቷል። የመጀመሪያው ደረጃ ተግባሩም በሚቀጥሉት ጥቂት ቀናት ውስጥ እንደሚጀመር ህብረቱ አስታውቋል። የአውሮፓ ህብረት ህገወጥ አሻጋሪዎች ላይ ዘመቻ ለመጀመር በሚንቀሳቀስበት በዚህ ወቅት ላይ በሜዲትራኒያን ባህር በኩል በቅርቡ ኢጣሊያ የገቡ ስደተኞች ወደ ሌሎች የአውሮፓ ሀገራት ለመሻገር የጀመሩት ጉዞ ተገድቶባቸዋል ከብዙ ስቃይና መከራ በኋላ ከሞት ተርፈው ሮም ኢጣሊያ ከሚገቡት ስደተኞች አብዛኛዎቹ በተሻለ መንገድ እንያዛለን ብለው ወደሚያስቡባቸው ጀርመንን ወደ መሳሰሉ የአውሮፓ ሀገራት ያቀናሉ። ይሁንና በቅርቡ ኢጣሊያ የደረሱት የጀልባ ስደተኞች ይህን ማድረግ አልቻሉም። በዶቼ ቬለዋ ሜጋን ዊሊያምስ ዘገባ መሰረት በቅርቡ በታደሰው በሮሙ የቲቡርቲና ባቡር ጣቢያ ጀርባ ያልተለመደ የስደተኞች መጠለያ ይገኛል። በዚህ ስፍራ ተጨማሪ ድንኳኖች መጠያ ቦታም እየተስተካከለ ነው። ከታዋቂዎቹ የአውሮፓ ከተሞች አንዷ በሆነችው በሮም በሚገኘው በዚህ መጠለያ ወጣት ወንዶች ኳስ ሲጫወቱ ይታያሉ። ሌሎች ደግሞ በድንኳኖች መግቢያ ላይ ተቀምጠው ሙሉውን ቀን ያሳልፋሉ። በዚህ ቦታ ከሚገኙት ስደተኞች አብዛኛዎቹ ከኤርትራ፣ ከሱዳንና ከሶማሊያ የመጡ ናቸው። ካዛ አፍሪቃ የተባለው በኤርትራዊ የሚንቀሳቀስ የእርዳታ ድርጅት ባለቤት እንደሚሉት ወደ አካባቢው የሚመጡ ስደተኞች ቁጥር ከቀን ወደ ቀን እየጨመረ ነው። ስደተኞቹም በአግባቡ አልተያዙም። ብዙ ሰዎች ናቸው የሚመጡት። ትናንትና እንኳን ወደ ሰባት መቶ የሚሆኑ ገብተዋል። ግን እዚህ ቦታ የለም፣ መተኛ ቦታ የለም። ህጻናቱን፣ ሁሉም አንድ ቦታ ነው ያሉት። ለስደተኞቹ የበጎ ፈቃድ አገልግሎት የሚሰጠው የቀይ መስቀሉ የ23 ዓመቱ ዳንኤል አሎሲ እንደሚለው አብዛኛዎቹ ስደተኞች በዚህ ቦታ መቆየት አይፈልጉም። ኤሎሲ እንደተናገረው ብዙዎቹ ወደ ሰሜን አውሮፓ መሄድ ይፈልጋሉ። አሁን ግን ድንበሩ ስለተዘጋ መሄድ አይችሉም። ኢጣሊያ የሚገኙትን እነዚህንና ሌሎች ስደተኞችን ማን ይቀበል በሚለው ጉዳይ ላይ በአውሮፓ ህብረት አባል ሀገራት መካከል ከፍተኛ ውዝግብ በመነሳቱና ጉዳዩም መፍትሄ ባለማግኘቱ ፈረንሳይ ከኢጣሊያ ጋር የሚያዋስኗትን ድንበሮቿን ዘግታለች። የአውሮፓ ህብረት አባል ሀገራት የሀገር ውስጥ ጉዳይ ሚኒስትሮች ሉክስምበርግ ውስጥ ባለፈው ሳምንት ባካሄዱት ስብሰባ አውሮፓ የገቡ ተገን ጠያቂዎችን 28ቱም የአውሮፓ ህብረት አባል ሀገራት በተመጣጣኝ መንገድ እንዲከፋፈሉ ኢጣሊያ ባቀረበችው ሀሳብ አልተስማሙም። ከዚህ ስብሰባ በኋላም የኢጣሊያው ጠቅላይ ሚኒስትር ማቴዎ ሬንዚ ኢጣሊያ ከባህር ታድጋ ላስገባቻቸው ስደተኞች በሙሉ የጉዞ ፈቃድ እሰጣለሁ ሲሉም እስከ መዛት ደርሰውም ነበረ። በትልቁ የቲቡርቲና ባቡር ጣቢያ ውስጥ ወጣት ወንዶች ወዲህና ወዲያ ሲዘዋወሩ ይታያሉ። ጠጋ ብለው ሊያነጋግሯቸው ሲፈልጉ ራሳቸውን በመነቅነቅ መናገርም ፎቶግራፍ መነሳትም አንፈልግም ይላሉ። አብዛኛዎቹ ማንነታቸውን ማሳወቅ ይፈራሉ። ከመካከላቸው እድሜው 20 ዓመት የሆነ አንድ ዘለግ ያለ ቀጭን ኤርትራዊ ወጣት ግን ለመናገር ፈቃደኛ ሆነ። ግን ስሙን መግለጽም ሆነ ፎቶ መነሳት አልፈቀደም። ምክንያቱን ሲናገርም በብዙ ስቃይና መከራ ኢጣሊያ ከገባ በኋላ የለፋበትን ማጣት እንደማይፈልግ ነው የገለጸው። ወጣቱ ይህን የተናገረውም አካባቢውን በጭንቀት እየቃኘ ነበረ። ከኤርትራ ወደ ሊቢያ መግባቱን፣ ሊቢያ ከደረሰ በኋላም ከዋና ከተማይቱ ከትሪፖሊ ወጣ ብሎ በሚገኝ ስፍራ በመቶዎች ከሚቆጠሩ ሌሎች ስደተኞች ጋር በማጎሪያ ቦታ ተዘግቶበት መቆየቱን ተናግሯል። ቤተሰቦቹ ለህገወጥ አሻጋሪዎች የሚከፍለው 2100 ዶላር ወይም 1850 ዩሮ እስኪልኩለት ድረስ በማጎሪያው ቦታ ለመቆየት መገደዱን ገልጿል። ከዚያም እሱና ሌሎች መሰሎቹ በአነስተኛ ጀልባ ከሊቢያ ጉዞ ጀመሩ። ከ15 ሰዓታት የሜዲትራንያን ባህር ጉዞ በኋላ የኢጣሊያ የነፍስ አድን ሰራተኞች ደርሰውላቸው ወደ ኢጣሊያ ሲሲሊዋ አግሪጀንቶ ወስደዋቸዋል። አሁን ሮም የሚገኘው ይህ ወጣት ስዊድን ያሉት እናቱ ጋር ለመሄድ እየተጠባበቀ ነው። ሌላው ረዘነ የተባለ ወጣት ደግሞ ከምገኝበት ቦታ ርቄ መሄድ እፈራለሁ ይላል። ከዚህ ቦታ መውጣት አልችልም፣ ምክንያቱም የኢጣሊያ ፖሊስ ይይዘኛል ብዬ ፈራለሁ። ሊደርሱብኝ ሊይዙኝ ይችላሉ። አሻራዬን ሊወስዱም ይችላሉ። ከዚህ ቦታ ርቆ መሄድ አይቻልም። ረዘንም ፎቶ እንዳታነሱኝ ብሏል። የ28 ዓመቱ ወጣት የተጨማደደ እና የተጎሳቆለ ፊት ያሳለፈውን ሕይወት ያስነብባል። ወጣቱ ሊቢያ ከመሄዱ በፊት ኤርትራ ውስጥ ለአምስት ዓመታት በብሔራዊ ውትድርና አገልግሎት ላይ ነበረ። ሊቢያ ከመሄዱ በፊት ደግሞ ሱዳን ውስጥ አንድ ዓመት ያህል ሰርቷል። እዚያ የሰራበት ምክንያትም ሊቢያ ለሚወስዱት አሻጋሪዎች የሚያስፈልገውን ገንዘብ ለማጠራቀም ነበረ። በዚያም በሺዎች እንደሚቆጠሩት እንደሌሎቹ ብጤዎቹ በስደተኞች ማጎሪያ ውስጥ ነበረ የገባው። የሚወስደው ጀልባ እስከሚያገኝ ድረስ ብዙ መከራና ስቃይ አሳልፏል። እሱ እንደሚለው የሊቢያ ሕዝብ ጨካኝ ነው፣ በቀጥታ መጥተው ገንዘብ ስጠን አይሉም፣ ከዚያ ይልቅ በዱላ ጭምር ይደበድቡናል ይላል ረዘነ። ረዘነ እንደ ሌሎቹ መሰል አፍሪቃውያን አውሮጳ ውስጥ የሚያውቀው ዘመድ የለውም። ሆኖም ጀርመን ጥገኝነት መጠየቅ ይፈልጋል። ጀርመን ስራ እንደሚገኝ ከሰዎች ሰምቷል። እናም ወደ በርሊን በአውቶብስ ለመሄድ ትኬት ሊገዛ ሲል ፓስፖርት ይጠየቃል። እንደሌለው ሲናገር መሳፈር እንደማይችል ይነገረውና እዚያው ይቀራል። በአሁኑ ጊዜ እሱና መሰሎቹ ወደሚመኙት ወደ ሌሎች የሰሜን አውሮፓ ሀገራት ለመሄድ እየሞከሩ ቢሆንም ሊሳካላቸው አልቻለም። ረዘነ የደረሰበትን በመቶዎች የሚቆጠሩ በአውባብ በተባለው ማዕከል የሚገኙ ሌሎች ቢጤዎቹም ይጋሩታል። ማዕከሉ ለእነዚህ ስደተኞች ምግብ ለማቅረብ እየተፍጨረጨረ ነው። በዚህ ሳምንት በርካታ ስደተኞች ወደ ደቡባዊ ኢጣሊያ እንደ መግባታቸው ወደ ሮም የሚመጡትም ቁጥራቸው ወደፊት ይጨምራል እንጂ አይቀንስም ተብሎ ነው የሚታሰበው። ታዲያ ለዚህ መፍትሄው ምን ሊሆን ይችላል? ተብለው የተጠየቁት የካዛ አፍሪቃ የእርዳታ ድርጅት ባለቤት መፍትሄው ስደተኞቹ በሚመጡባቸው ሀገራት የሚካሄዱ ጦርነቶችን ማስቆምና የልማት እርዳታ መስጠት ነው ይላሉ። ኢጣሊያ የገቡት ስደተኞችም እንዲሁ መደገፍ እና መረዳት አለባቸው ነው የሚሉት። የልማት ስራ መከናወን አለበት። ወደ ሀገራቸው መመለስ ባይፈልጉ እንኳን ስልጠና ካገኙ ወደ ሌላ የአፍሪቃ ሀገር ሄደው መስራት ይችላሉ። ግን ጥሩ ፕሮጀክት ሊቀረጽላቸው ይገባል። የአውሮፓ መንግስታት ስደተኞች በብዛት ወደ አውሮፓ የሚጎርፉበትን መሰረታዊ ችግር ለመፍታት እየጣርን ነው በሚሉበት በአሁኑ ጊዜ ደጃፋቸው የደረሱትን ስደተኞች ማን ይውሰድ በሚለው ላይ መስማማት አልቻሉም። በአፍሪቃ ችግሮች እየተባባሱ ሲሄዱ ደግሞ ብዙ ሰዎች መሰደዳቸውን ማቆም አይቻልም። አሁን ላይ ሆኖ ሲታይ የችግሩ ዘላቂ መፍትሄ የራቀ ይመስላል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።